ሰላም ጤና ይስጥልኝ። እንደምን አላችሁ? ይህ የዓለም አቀፉ የአድቬንቲስት ሬዲዮ የአማርኛ ክፍል ስርጭት መሰናዶ ነው። በዚህ በዛሬው ጠዋት የተለያዩ መንፈሳዊ መዝሙሮችን ይዘንላችሁ ቀርበናል። በዛሬው ዕለት በእምነት እንድንበረታ በጌታ ተስፋ ላይ ደግሞ እንድንታመንና ከእሱ ጋር እስከ መጨረሻው ጸንተን እንድንቆይ የሚያበረታቱና የሚያነቃቁ መንፈሳችንንም ደግሞ ወደሱ ከፍ ከፍ የሚያደርጉ የተለያዩ መዝሙሮችን ይዤላችሁ እቀርብ ያለው በሚኖረን ጊዜ በተለየ ሁኔታ ከመዝሙሮቹ ትልቅ በረከት እንደምታገኙ ተስፋ እናደርጋለን። አሁን በመጀመሪያ ይዤላችሁ የቀረብኩትን የወንድማችንን የፓስተር ተስፋይን መዝሙር ጋብዛቸዋለው ከመዝሙሩ በኋላ እንገናኛለን። በመዝሙሩ እንደምትባረኩ ተስፋ እናደርጋለን። አይተናል ልጁን የጌታን ቁርጭም ጥሚታችን ሲያጸና፣ የደካሞችም ጌታ ነው ብርታት ጉልበት የሚሰጥ ነው

ما بس تو يفوزها بس تبلتو تبلتو برانم تلم

ኃይል ኃይል ተላጅቶ ከላይህ እንደ ወትሮ መሆን ያቃት ምርኮኛ ሆነ የቀረህ ኃጢአት አባብሎ የገዛ ኢየሱስ እስራት ፈቺ ነው። ኢየሱስ ሰንሰለት ወጣሽ ነው። ኢየሱስ ጉልበትን አዳሽ ነው። አንዴ አስበይ ብትለው

ኢየሱስ ከደካም ያነሳል፣ አይትልም፣ ፍጹም ይራራል። ሁላችን አፈር እንደሆን በእርግጥም እሱ አስቧል። አሁን ተነሳ፣ አትዘግይ፣ ገስገስ ወደ እርሱ፣ አትቆይ። እንደ ቀደመው ብርታት ይመለሳል ሃይል ጉልበት تا تلالا وات كزي وحومه مانا كاسلكي وات كزي وحومه تدللت ቀደም ሲል በቀረበው መዝሙር እጅግ እንደተባረካችሁ እናምናለን። አሁን ደግሞ እንዲሁ ተስፋን የሚያለመልም ግሩም ድንቅ ደግሞ መዝሙር ከወንድማችን ማሞ ጴጥሮስ መዝሙር አንዱን እንጋብዛቸዋለን። በዚህ መዝሙር ደግሞ የበለጠ እንደምትባረኩና ወደ ጌታ እንደምትቀርቡ ተስፋ እናደርጋለን። መዝሙሩን አዳምጠን እንደገና እንገናኛለን።

ያን በፊት ያነ ድሮ የተገባውን የተስፋ ቃል ለእርሱ ልጆቹ እንሆን ዘንድ በክርስቶስ ለመጠቅለል አስቀድሞ የወሰነን በልዩ ፍቅሩ መረተን አምላካችን ሁሌ መስገን ከሞተ ፋብታደገን የሱስ ወዲሃል እኮ የሱስ የወዲሃል እኮ የሱስ ወዲሃል እኮ የሱስ የወዲሃል እኮ። ብታስተውለው ፍቅሮን በታውቅ የሞተን ጭራሽ ደ እኮ መጻያወታ ላበሳ ህን በመስገኑ ላይ ዘርጎ

Atar saw da Jehu in i

አስተያየትና ጥያቄ ቢኖራችሁ በ0910828182 ላይ በቴክስት ወይም ደግሞ በድምፅ መልእክቶቻችሁን ልታደርሱን ትችላላችሁ። በመቀጠል ደግሞ ከጁሊያታ ከተባለችው መዘማሪ አንድ መዝሙር እንጋብዛችኋለን። በተለየ ሁኔታ በእግዚአብሔር ላይና በተስፋው ላይ መታመን እንዲኖረን ይህ መዝሙር ያበረታታናል። የመዝሙሩን እጋብዛቸዋለን። መዝሙሩን አዳምጠን እንደገና እንገናኛለን። ወደ መዝሙሩ እናምራለን። የሱስ ልዩነት I don't <imitation> I'm የተወደዳችሁና የተከበራችሁ አድማጮቻችን በሚቀርቡት ጣመ መዝሙሮች ሁሉ እጅግ በጣም እየተባረካችሁ እንደሆናችሁ እናምናለን። በመቀጠል እንደገና ከወንድማችን ተስፋዬ ሽብሩ መዝሙር እጅግ የሚያበረታታና በእምነት ጉዟችንን እንድንቀጥል የሚያደፋፍረውን ግሩም መዝሙር እንጋብዛችኋለን። ለሚኖራችሁ አስተያየት መልእክት ሳጥን ቁጥራችን 145 በስልክ ቁጥራችን 0910828182 ላይ ብደውሉልን ልናስተናግዳችሁ ዝግጁ መሆናችንን እየገለጽን ቀጣዩን መዝሙር እንጋብዛቸዋለን። የምነት የጀማሪ يا من تيف صامي يا سوس يا وتماري يا سوس يا و تيف صامي يا سوس من <applause> شعي وبون جسي نور الشارع ألب أنت هم تربتا يا نور الشارع ge akta a ta jan tta kwami and sa sa tta kwetai e Yemne te jemari Jesus, yemne fesami Jesus. Yewo te jemari Jesus, yewo te fesami Jesus. Anten bicha ayu gize, manori shar yalbe biet. Anten bicha ayu gize, gitare namaskarlita gitare ye ne le sadana Yemne te YESUS Jesus, yemne te fesami Jesus. Yewo te jemari Jesus, yewo te Jesus. Anten bicha ayu gize, manori shar yal babi. Anten bicha ayu gize, manori shar yal ታመን ጌታዬ ቢጠሩም ምትሰማ ጌታዬ ድካምን የምታውቅ ጌታዬ ትከሻም ሰፊ ጌታዬ ቢደገፉብት አስመካለ መች እንደ ሰው ችላ ትላለ። ቢደገፉብት አስመካለ መች እንደ ሰው ችላ ትላለ። የእምነቴ ጀማሪ ኢየሱስ የእምነቴ ፈጻሚ ኢየሱስ የሕይወቴ ጀማሪ ኢየሱስ የሕይወቴ ፈጻሚ ኢየሱስ አንተን ብቻ ያየው ጊዜ እኖር ይሻለኛል በቤቱ። አንተን ብቻ ያየው ጊዜ እኖር ይሻለኛል በቤቱ።

የእምነቴ ጀማሪ ኢየሱስ የእምነቴ ፈጻሚ ኢየሱስ የሕይወቴ ጀማሪ ኢየሱስ የሕይወቴ ፈጻሚ ኢየሱስ አንተን ብቻ ያየውን ጊዜ። የተወደዳችሁና የተከበራችሁ አድማጮቻችን እየሰማችሁ ባላችሁት ጣመ መዝሙሮች እጅግ በጣም እንደተባረካችሁ እናምናለን። በመቀጠል ደግሞ በህብረት ከተዘመሩት መዝሙሮች መካከል እጅግ እጅግ ደስ የሚያሰኝና ተስፋን የሚያስጨብጠውን ይህን መዝሙር ጋብዛችኋለሁ። እንግዲህ የሚኖራችሁን አስተያየት እና የመዝሙር ደግሞ ምርጫ ካላችሁ በመልእክት ሳጥን ቁጥራችን ሰማንያ ሁለት ላይ እንዲሁም ደግሞ በመልእክት ሳጥን ቁጥራችን መቶ አርባ አምስት ላይ እንድትጽፉልን እንድትገናኙ እንጋብዛለን። ወደ መዝሙሩ እናመራለን። Yeah. Hãy subscribe cho kênh የተወደዳችሁ አድማጮቻችን ዛሬ ደግሞ በአዳመጣችኋቸው መዝሙሮች እጅግ እንደተባረካችሁ እናምናለን። በሚቀጥለው ሳምንት ደግሞ እንደዚሁ በዚሁ ሰዓት የተለያዩ መዝሙሮችን አዘጋጅተን ይዘንላችሁ እንቀርባለን። ለሚኖራችሁ አስተያየት በመልእክት ሳጥን ቁጥር 145 በስልክ ቁጥራችን 0910 828182 ላይ አስተያየታችሁን እንድሰጡን እናበረታታቸዋለን። እግዚአብሔር ጸጋና ቸርነት ከሁላችን ጋር ይሆን። ገናው እጅ ስተው ነጌታ ሽባነትህን ያስቀራል